ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይት ነብ በይለ ተሰነበተ ክርስቲያን እንተ ተሰመች ፍቅርተ ኦብሩክት ማንስት አንቲ ውቱ ዳግሚት ቀመር እንተ ተሰመይ ቅድስተ ቅዱሳን ወውስጢታ ጽላተ ኪዳን አስርቱ ቃላት ለተጽፋ በአጻብዒሁ ለ እግዚአብሔር ቀዲሙ ዜናን በይወጣ እንተ ኢቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ ለተሰባም ነጭ ዘይን ለውላጤ ወኮነ አራቄ ለአዲስ ክዳን በወይዘ ደሙ ቅዱስ አንጽሆም ሙለማ አይብናን ወለ ህዝብ ንጹሃን ሳሌ